አቶ በሪሁን ደጉ በአውስትሬልያ የኢትዮጵያ ኤምባሲ ባለሙሉ ሥልጣን ሚኒስትርና ምክትል ሚሽን መሪ ረቡዕ ማርች 18 2020 ከዚህ ዓለም በሞት የተለዩትን በኢትዮጵያ የመጀመሪያዋ የፊስቱላ ሆስፒታል መስራቿን ዶክተር ካትሪን ሐምሊን የበጎ አድራጎትና ሙያዊ ግልጋሎቶች እንዲህ ሲሉ በአውስትራሊያ የኢትዮጵያ ኤምባሲ ስም ይዘክራሉ። የዶክተር ካትሪን ሐምሊን ሌላ እረፍት ስንሰማ በጣም በጣም ነው ያዘን ነው። እጅግ በጣም የተለየ ስብዕና የነበራቸው በጎ አድራጊ ነበሩ። በጣም የሚገርም ነው። አንድ ሰው ከስልሳ አመት በላይ አንድ ሀገር ላይ እንደዚህ አይነት በጎ አድራጎት ስራ ያውም ደግሞ ስብዕናቸውን የተገፈፉ ከዚህ ከወሊድ ጋር ከልጅነት ጋብቻ ጋር በተያያዘ በሚፈጠር የጤና መስተጓጎል የሚደርሰውን የጤና ችግር እንዲሁም ማህበራዊ መገለል ጭምር ለማስወገድ ያለ እረፍት ለስልሳ አመት ያህል ኢትዮጵያ ውስጥ የሰሩ ትልቅ ሰውን ያጣ ነው። በጣም በጣም አዝነናል። ኤምባሲው የተሰማውን ሀዘን ይገልጻል። እኚህ ሴት ከህይወት ታሪካቸው እንደምናወው እንደምናውቀው በግላቸው እስከ ሀያ አራት የተለያዩ እውቅናዎችን እና ሽልማቶችን ያገኙ ሰው ናቸው። የመጀመሪያው እንዲያውም በንጉስ ዘመን በአፄ ኃይለስላሴ ማለት ነው ሰባ 1971 እንደ ፈረንጆች የሰብአዊነት ስራ የበጎ አድራጎት ስራ ሽልማት አግኝተዋል። ከዛ በኋላ ከዚህ ጋር ጨምሮ እስከ ቅርብ ጊዜ ድረስ በዚህ በአውስትራሊያን በኒው ሳውዝ ዌልስ የአመቱ ሲኒየር አውስትራሊያን ተብለው ተሸልመዋል በሁለት ሺህ አስራ ስምንት እና እንደዚህ ሰፊ ስራ የሰሩና ህይወታቸውን ሲመሰረት አብረው የመሰረቱት ሌላ በጎ አድራጊ ነበሩ። ያው ግን እሳቸው እስከ መጨረሻዋ ጊዜ ድረስ እስከ ህይወታቸው ፍጻሜ ድረስ ያረፉትም እዛው ግቢ ውስጥ እሳቸው የመሰረቱት ሆስፒታል ነው። እንዲሁም ደግሞ በአዲስ አበባ ብቻ ሳይሆን በሌሎች በአምስት አካባቢዎች ላይ በአምስት ክልሎች ተጨማሪ ተመሳሳይ አገልግሎት የሚሰጡ ሆስፒታሎችን ለማደራጀት የቻሉ ታላቅ ሰው ነበሩ። ማሰልጠኛ ተቋምን በራስ ደስታ በዚህ ጉዳይ ላይ የሚሰራ ተቋም መስርተዋል እና እጅግ በጣም ትልቅ ሰው ናቸው። በሁለት ሺ አራት ተቋማቸው ይሄ የአዲስ አበባ ፊስቱላ ሆስፒታል ሶስት የተለያዩ ሽልማቶችን አግኝቷል እና እጅግ እጅግ የኢትዮጵያ ባለውለታ በተለይም ቅድም በገለጽኩት በዚህ በልጅነት ጋብቻ እና ከዚሁ ጋር ተያይዞ በሚከሰት የተራዘመ ምጥ ያው አካል ሳያድግ ሳይጎለምስ በቂ ሳይሆን እርግዝና ሲፈጠር የሚፈጠር የፕሬግናንሲ ኮምፕሊኬሽን ይሉታል እና ይሄ በሚያመጣው ችግር ምክንያት የማህፀን መሸንቆር እና ከዚህ ጋር ተያይዞ ደግሞ የሚፈጠር የጤና ችግሩ አንድ ነገር ሆኖ ትክና ደግሞ ማህበራዊ ችግርም ጭ የሚፈጥረው ሽታ የተገለሉ ስብናቸውን ያጡ ተሸማቀው የሚኖሩ ሴቶችን ወደ ስልሳ ሺህ የሚሆኑ ሴቶችን ህይወት መልሰው የመስጠት ያህል የሚቆጠር ስራ ሲሰሩ የነበረው ሰው ናቸው እና እጅግ በጣም በጣም ትልቅ አስተዋጽኦ ለኢትዮጵያ አስተዋጽኦ ያበረከቱ ናቸው። በዚህ ስራቸው እንዲያውም የእኛ የቀድሞ የጤና ጥበቃ ሚኒስትር እንደገናም ውጭ ጉዳይ ሚኒስትር ሆነ ያገለግሉት ዶክተር ቴዎድሮስ አድሃኖም አሁን የዓለም ጤና ድርጅት ዋና ዳይሬክተር አንድ ጊዜ እንደገና ደግሞ ከዛ በፊት በሌላ አካል ለዓለም አቀፍ የሰላም ሽልማት ታጭተው ቀርበው የነበሩ እጅግ በጣም ታላቅ ሰው ናቸው እና ያው መድጋሚ ሚን ሰው በማጣታችን ኤምባሲው ሰማውን ሀዘን በዚህ አጋጣሚ ለመግለጽ ይወዳል። አቶ በሪሁን ደጉ በአውስትሬልያ የኢትዮጵያ ኤምበሲ ባለሙሉ ስልጣን ሚኒስትርና ምክትል ሚሽን መሪ፣ ስለ ዝክረ መታሰቢያ ቃሉ እናመሰግናለን። አመሰግናለሁ፣ እናንተ ስለሰጣችሁ።